ዩናይትድ ስቴትስ በዓለም ዙሪያ ለሚከናወኑ የሥራ ፈጠራ ክንዋኔዎች የአንድ ቢሊዮን ዶላር መዋለ ንዋይ እንደምታፈስ ፕሬዚዳንት ባራክ ኦባማ ዛሬ አስታውቀዋል። ኦባማ ይህንን የመንግሥታቸውን ሐሳብ ይፋ ያደረጉት ኬንያዋ ዋና ከተማ ናይሮቢ ውስጥ እየተካሄደ ላለው የዓለም የሥራ ፈጠራ ጉባኤ ዛሬ ንግግር ባደረጉበት መድረክ ላይ ነው። ናይሮቢ ከሚገኘው የምስራቅ አፍሪቃ ቢሮችን ዘጋቢያችን ጌብጃ ስሎ የላከውን ዘገባ ሰለሞን አባተ ይዞ ቀርበዋል። It is wonderful to be back in Kenya. ወደ ኬንያ ተመልሶ መምጣት ታላቅ ነገር ነው። ኒያጄ ዋዜ ኒያጄ ዋዜ፣ ጤና ይስጥልኝ፣ እንደምን አመሻችሁ፣ እንደምንድናችሁ መሆኑ ነው በኪስዋሂሊ አፍ ፕሬዚደንት ኦባማ እንደ አሜሪካ ፕሬዚደንት የመጀመሪያውን ጉብኝታቸውን ኬንያ ውስጥ ሲያደርጉ ለተገኙት የዓለም የሥራ ፈጠራ ጉባኤ ተሳታፊዎች ሰላምታ እያቀረቡ ነው። ይህ የኬንያ ጉብኝታቸው ለፕሬዚደንታዊ መንግስታዊ ሳይሆን የግል ጉዳይም ነው። ይህንን ራሳቸው ናቸው ያሉት። የአባታቸው የትውልድ ምድር፣ አሁንም ብዙ የሥጋና የደም ዘመዶቻቸው እዚያው አሉ። ከዚህ አጭር የአባት ሀገር ናፍቆት መግቢያ ሰላምታ በኋላ ኦባማ ፈጥነው ወደ ጉዳያቸው ገቡና ባለፈው የሞሮኮ ጉባኤ በተገባው ቃል መሰረት ስራ ፈጠራን በዓለም ዙሪያ አዳዲስ ስራዎችን ለመክፈት፣ ለማሳለጥ፣ ለማቀላጠፍና ለማስፋት እገዛ ይውላል የተባለውን የአሜሪካ የገንዘብ ድጋፍ ይፋ አደረጉ። ዛሬ ግባችንን መምታታችንን ብቻ ሳይሆን አልፈነው መሄዳችንን ሳውጅ በኩራትና በደስታ ነው። ከባንኮች፣ ከድርጅቶች፣ ከበጎ ፈቃደኞች እንደናንተ አይነቶችን ሥራ ፈጣሪዎች ለማገዝ ከአንድ ቢሊዮን ዶላር በላይ ለማሰባሰብ አዲስ ቃሎችን አግኝተናል። ከዚህ ገንዘብ ግማሹ የሚፈሰው ሴቶችና ወጣቶች በሚፈጥሯቸው ሥራዎች ላይ መሆኑንም ፕሬዚደንቱ አስታውቀዋል። ይህ በሚስተር ኦባማ የተጀመረ ዓለም አቀፍ የሥራ ፈጠራ ጉባኤ ዛሬ ናይሮቢ ላይ ሲካሄድ ለስድስተኛ ጊዜ መሆኑ ነው። በጉባኤው ላይ ከአንድ ሺህ በላይ ሥራ ፈጣሪዎች ከዓለም ዙሪያ የተሰባሰቡ ሲሆን ከመካከላቸው የሚበልጡት የአፍሪካ ተሳታፊዎች ናቸው። ይህ ይህ ጉባኤ ከሰሃራ በስተደቡብ ሲካሄድ የአሁኑ የመጀመሪያው ነው። እዚህ መምጣት ፈልገን ነው ያደረግነው። እኔ ራሴም እዚህ መምጣት ፈለግ ምክንያቶቹም አፍሪካ ወደፊት እየተጓዘች ነው። የጉባኤውን መክፈቻ ከፕሬዚደንት ባራክ ኦባማ ጋር አብረው የመሩት የኬንያዋቻቸው ኡሁሩ ኬንያታም የአሁኑ ክንዋኔ በመላ አፍሪቃ ላለው ፈጠራና ተሰጥኦ ማሳያ ነው ብለዋል። የአፍሪካ ምጣኔ ሀብት ለአስር ዓመታት ያህል ከመላው ዓለም እጅግ በፈጠነ ሁኔታ እያደገ መሆኑን ሁላችንም እናውቃለን። ከቁጥሮቹ ጀርባ ለአፍሪቃ ትንሣኤ ራሱን ያስገዛ አዲስ ትውልድ አለ። ፕሬዚደንት ኦባማ ኬንያ ውስጥ ዛሬ ከተገኙበት ጉባኤ በተጨማሪ ነገም ከሀገሪቱ መንግስት ባለስልጣናት ጋር ውይይት ያደርጉና ነገም አምሻውን አዲስ አበባ ገብተው ያድራሉ። በዚህ የኢትዮጵያ ቆይታቸው ከኢትዮጵያ ባለስልጣናትና ከአፍሪቃ ህብረት አመራር ጋርም እንደሚገናኙ ተገልጿል።